The voice of በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች ከቅዳሜ የካቲት ሀያ ሰባት ሁለት ሺ አስራ ሶስት አመተ ምህረት ጀምሮ በተከታታይ ቀናት ማንነትን መሰረት አድርጎ በደረሰባቸው ጥቃት ህጻናትና ሴቶችን ጨምሮ በአሰቃቂ ሁኔታ መገደላቸውን የአሜሪካ ድምጽ ያነጋገራቸው ከጥቃቱ የተረፉ ነዋሪዎች ተናግረዋል ነዋሪዎቹ እንደሚሉት ኦነግ ሸኔ የተባሉ ታጣቂዎች የአማራ ተወላጅ የሆኑ ነዋሪዎችን እየለዩ ት ማድረሳቸውን ገልጸዋል። ሕይወታቸው ካለፉ ሰዎች በተጨማሪም ቆስለው ወደ ሆስፒታል የተወሰዱ በርካቶች መሆናቸውን ተናግረዋል። ከጥቃቱ የተረፉ ነዋሪዎችም ቢሆኑ በአሁኑ ሰዓት የመንግስት የጸጥታ ኃይሎች አሉበት ወደ ተባሉት ቀበሌዎች በእግራቸው እየሸሹ መሆኑን ገልጸው መንግስት ህይወታችንን ይታደግልን ሲሉ ጠይቀዋል። በሌላ በኩል የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር እና የኮሚኒኬሽንና ሚዲያ ኃላፊ ጌታቸው ኢታና ጥቃቱ መድረሱን ገልጸው እስካሁን ባላቸው መረጃ አርባ ሁለት ሰዎች በኦነግ ሸኔ መገደላቸውን አረጋግጠዋል። ጃልመሮ በሚል ቅጽል ስም የሚታወቀው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ አዛዥ ኩምሳ ድሪባ እርሱ የሚመራው ጦር ማንነትን ዘርንና ሃይማኖትን መሰረት አድርጎ ጥቃት እንደማይፈጽም ገልጾ የአማራና የኦሮሚያ ክልል ልዩ ሀይሎች ናቸው ብሏል። ከጥቃቱ የተረፉና ቤተሰቦቻቸውን በጥቃቱ እንዳጡ የሚናገሩ ነዋሪዎች ግን የጦር መሳሪያ በሚገባ የታጠቁና የኦነግ ሸኔ መለያ ልብስ የለበሱ ታጣቂዎች እንዳጠቋቸው ገልጸዋል። የክልሉ ፖሊስ ኮሚሽን በበኩሉ ኦነግ ሸኔ ጥቃቱን ከፈጸመ በኋላ ሁሌም የሚያሳብብ በት አካል ይፈጥራል ብሏል። ሁሉንም ወገን ያካተተው ዘገባ እንደሚከተለው ይቀርባል። ሼክ ሰኢድ ሐሰን ወለጋ ውስጥ የተወለዱ የ55 ዓመት አዛውንት መሆናቸውን በስልክ ለአሜሪካ ድምፅ ገልጸዋል። በሆሮ ጉድሩ ወለጋ ዞን ጃርቴ ወረዳ ሃሮዳዲ ቀበሌ ገበሬ ማህበር ውስጥ ነዋሪና አርሶ አደር እንደሆኑም ተናግረዋል። ከትላንት በስቲያ ማክሰኞ የካቲት 30 2013 ዓመተ ምህረት ከ10 ሰዓት ጀምሮ እስከ አንድ ሰዓት አካባቢ ድረስ ብዛት ያላቸው ታጣቂዎች መጥተው በመኖሪያ ቤቶች ላይ ጥቃት እንደፈጸሙባቸው ይናገራሉ። ታጣቂዎች ናቸው ያው መጥተው ወደ አካባቢ እንግዲህ ተኩስ ጀመሩ። ህዝቡን ግማሽን እያረዱ፣ ግማሽን በጥይት ደግሞ እያሰኙ እንዳያሉ እኔ ቤተሰብ ያው አምስቶቹ ያው አፈር ለብሰ ተቀብረዋል። ሶስቱ ወደ ሐኪም ሆቴዋል። በዛ ላይ በአጠቃላይ አሁን የተቀበረው ሀያ ሁለት ሬሳ ተቀብረዋል። ዛሬው አሁንም ገና እየተለቀመ ነበር። ሼህ ሰኢድ ከሌሎች የመንደሩ ሰዎች ጋር የመንግስት የጸጥታ አካላት አሉበት ወደ ተባለው አቅራቢያ ቀበሌ እየሄድን ነው ብለውኛል። ትላንት በስልክ ሳነጋግራቸው ወደ በጥቃቱ የተገደሉ የቤተሰባቸውን አባላት በስም ገልጸውልናል። ልናል ሙሉ

አንድ ቀን አምስት ቤተሰብ ማውጣት ማለት ብቻ ምረት መክቻ ምረት ማለት ነው። በጥቃቱ የተገደሉብኝን አምስቱን ቤተሰቦቼን ከደጃፌ ላይ ነው የቀበርኳቸው ብለዋል። ጥቃቱንም ያደረሱባቸው ኦነግ ሸኔ የተባሉ ታጣቂዎች መሆናቸውን ገልጸው ቀደም ብሎ ዛቻ የሚደርስባቸው እንደነበር ተናግረዋል። ጫካ ነው ያሉት። ጫካ ይቀመጣሉ፣ ወሎ አይቀመጥም፣ አማራ አይቀመጥም። ሀገራችን ይዛችሁ፣ የኛን ሀገር ይዛችሁ፣ በእኛ ሀገር እያሉ ብዙ ይፎክሩብናል። ከዛም ያልሆን እያሉ እየተጨናለ ولكنها تتمكن من تلك በሌላ በኩል በዚሁ በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ደቢስ ቀበሌ ውስጥ ኦነግ ሸኔ በተባሉ ታጣቂዎች የካቲት 27 2013 ዓ ም 31 የአማራ ተወላጆች ታግተው ወደ ጫካ መወሰዳቸውንና ከእነዚህም ውስጥ ሰባቱ ሲያመልጡ 24ቱ መገደላቸውን ለደህንነታቸውን እንደሚሰጉ ገልጸው ስማቸውን እንዳንጠቅስ የጠየቁ የአይን ማኝ ለአሜሪካ ድምጽ ተናግረዋል። ነዋሪው በዕለቱ ተፈጸመ ያሉትን ለአሜሪካ ድምጽ ሲያስረዱ ከዚህ ቀደም በህዳር ወር ላይ በሌላ ቀበሌዎች ውስጥ ሲኖሩ የነበሩና ተመሳሳይ ጥቃት ደርሶባቸው ቤታቸው ተቃጥሎ ንብረታቸው ሲወድም ወደዚች ደቢስ ወደ ተባለች ቀበሌ ወደሚገኝ ባለ እግዚአብሔር የተባለ ቤተ ክርስቲያን ዙሪያ መኖር ጀምረው ነበር ይላሉ። ቅዳሜ እለት ከጠዋቱ አምስት ሰዓት ላይ አንዳንዶቹን ስብሰባ አንዳንዶቹን ደግሞ ክትባት አለ በሚል ጥሪ ወደ ቤተ ክርስቲያን እንዲሰባሰቡ ካደረጓቸው በኋላ ሰላሳ አንድ የሚሆኑት ከጫካ ውስጥ በወጡ ታጣቂዎች ታግተው መወሰዳቸውን ገልጸዋል። ከተወሰባቸው በኋላ እንግዲህ

ሰማኒያ ወይም መቶ ኪሎ ሜትር በኋላ ነው። በኋላ እኚህ ግለሰብ እንደሚሉት ከዚህ ጥቃት በኋላ ጥቃቱ የደረሰባቸው ቀበሌና ሌሎች አራት ቀበሌ ነዋሪዎችን ጨምሮ አካባቢያቸውን ለቀው መከላከያ አለበት ወደ ተባለው አቅራቢያ ያለ ምግብ፣ ውኃና መጠለያ እስከ ዛሬ ሐሙስ ድረስ ሜዳ ላይ ተበትነው እንደሚገኙ ገልጸው ምን እንደሚያደርጉ የት እንደሚሄዱ ግራ እንደተጋቡ ተናግረዋል። በዚህ ቀበሌ ውስጥ በጥቃቱ እናቷን ማጣቷን እና አንድ የሰባት ወር እና አንድ የሶስት ዓመት ወንድምና ህቷን ይዛ እንደምትገኝ በስልክ የገለጸችልን ታዳጊ በሁኔታው ግራ መጋባቷን ነግራናለች።

ከነዚህ ታገቱ ከተባሉት ሰላሳ አንድ ሰዎች ሀያ አራት ሰዎች መገደላቸውን በስምና በእድሜ ለይተው ገልጸውልናል። አብዛኞቹ የአንድ ቤተሰብ አባላት እንደሆኑም ተናግረዋል። በሌላ በኩል የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር እና የኮሚኒኬሽንስ እና ሚዲያ ኃላፊ ጌታቸው ኢታና በዚህ ሁለት ቀናት አርባ ሁለት ሰዎች መገደላቸውን አረጋግጠውልናል። አሁን በተባለውም በሀያ ሰባት ስድስት ሁለት ሺ አስራ ሶስት በሆሮ ጉድሩ ዞን አቤ ዶንጎሮ ወረዳ። ዳቢስ ቀበሌ በሚባል አካባቢ ላይ ተለሊቱ ሰዓቱ በሙሉ አይታወቅም። በኦነግ ሸኔ ወደ ሰላሳ አንድ ሰው ታፍኖ ተወስዶ እዚህ ውስጥ ወደ ሀያ ሁለት የሚሆን ሰዎች ተገለው ዘጠኝ ደግሞ በተለይ በበበበለጥ ወደ ቤታቸው የተመለሱበት ሁኔታ አለ። እንደዛውም በሆሮ ጉድሩ በጃርቴ ጃርደጋ በፈሩ ዳሪ ቀበሌ ገበሬ ማህበር ሀያ ሰው ነው የተገደለው ከዚህ ውስጥ ሴቶች አሉ፣ ወንዶች አሉ። በተጨባጭ ግን ሀያ ነው ባለኝ መረጃ። ምክትል ኮሚሽነር ጌታቸው ኦነግ ሸኔ የተባለው የታጠቀ ቡድን በጫካ ውስጥ ሆነው በሽምቅ ታጥቆ የተንቀሳቀሰ እንደሚገኝ ገልጸው፣ በየጊዜው እየወጣ በድንገት ሰላማዊ ሰዎችን እየገደለ ተመልሶ ወደ ጫካ ይገባል ብለዋል። ጃልመሮ በሚል ቅጽል ስም የሚታወቀው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ አዛዥ ኩምሳ ድሪባ ከአምቦ ዘጋቢያችን አኮር መልክ አካል በስልክ በነበረው ቆይታ በድርጊቱ እጃችን የለበትም ሲል አስተባብሏል። ማንነትን እላማ አድርጎ ጥቃት አይፈጽምም። ሃይማኖትን፣ ዘር እንደዚህ አይነት ነገሮችን ለይቶ እላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም። እየተገደለ ያለው ኦሮሞ ነው። እየገደሉ ያሉት የማፊያ መንግስት አምባገነን እስከ አፍንጫቸው አስታጥቆ ወደ ኦሮሚያ ክልል ያገባቸው የአማራ ክልል ልዩ ኃይልና የኦሮሚያ ክልል ብዙ ኃይሎች እንዲሁም ማፊያ መንግስታዊ አካል የሆኑት የታጠቁ ኃይሎች ናቸው። ግድያ በጠቀስካቸው ስፍራዎች ብቻ አይደለም እየተካሄደ ያለው በመላው ሀገሪቷ በኢትዮጵያ ውስጥ ቀን በቀን የሰው ልጅ ይገደላል። አሁን አሁን ግድያ በባህል ሆኗል ልል ይችላለሁ። ሰዎች መገደል ጠዋት አይተ ከሰዓት የለም ሞተ እንደብለህ የምታልፍበት ደረጃ ላይ ደርሷል። ይህ እንዲሆን ደግሞ ያደረጉት ብዙ ስፖንሰሮች አሉ። የኦሮሞ ነጻነት ሰራዊት ለዚህ ምክንያት ሊሆኑ በዚህ ሁሉ ተጠያቂና ኃላፊነት መውሰድ ያለበት አምባገነናዊ መንግስት ነው። ቤተሰቦቻቸው የተገደለባቸውና ከጥቃቱ ያመለጡት በበኩላቸው ጥቃቱ የሚፈጸሙባቸው በየጫካው የሚንቀሳቀሱ ታጣቂዎች መሆናቸውን ይናገራሉ። የታከራቸው ብለን የምናያቸው እኛ ራሳቸው የሰሩ የተሰሩ ራ ተቆርጦማ ተደብቀው ተሸፍነው ታጥቀው የሚሄዱ ሰዎች በቁጥር አንድ ጊዜ እንቀሳቀሱ በቀላሉ ሰላሳ ነው ምናምን ብለህ ሰላሳ ይንቀሳቀሳል። ከዛም በላይ እስከ መቶ ከባድ ከተባለ እስከ ሶስት መቶ ይንቀሳቀሳል። አንድ ጊዜ የሚሄድ ማለት ነው። ከአንድ ቀብድ እንቃዎች ሲንቀሳቀሱ እስከዛ ደረጃ ይታያሉ። ግን የአካባቢው ደግሞ መንገዱን የሚያሳይ መውጫ መግቢያውን የሚያሳይ እከሌ ስራው እንደዚህ ነው የከሌ ኦሮሞ ነው፣ ከሌ አማራ ነው፣ ከሌ እንደዚህ ነው። የከሌ እኛን እናንተ ያሳደዳል ለእናንተ ውጭ አልወጣም እናንተ በዚህ ተጠፉ ጥወ ስሜት የለውም ብሎ ኢንፎርሜሽን ጋዘር አድርጎ ኢንፎርሜሽን ለነሱ ኮሌክታር የሚሰጥ ደግሞ የአካባቢ ተወላጅ የሚያሳድር ነው። ከኛ ጋር ያደግ ወጣት፣ ከኛ ጋር በልቶ እኛ ጋር ጠጥቶ ያደግ ወጣት አካባቢ ነው። እንግዲህ ምክትል ኮሚሽነር ጌታቸው በበኩላቸው ታጣቂው ኃይል ጥቃቱን ከፈጸመ በኋላ ሲጠየቅ ሁሌም የሚፈጥረው ምክንያት አለው ብለዋል። በተለይ በአራቱ ወለጋዎች ሲፈጸም የነበረውን ብዙ መረጃዎች አላችሁ። መጀመሪያ በተለይ በምዕራቡና በደቡቡ ደቡቡ የኦሮሚያ ክልሎች ላይ ዞኖች ላይ በአራቱ የወለጋ ክፍሎች ላይ በጣም ኮንዶክሽኒ ህዝብን ሲጨፍጭፍ የነበረው በቄልም ወለጋ ና በምዕራብ ወለጋ ክፍለ ደግሞ በምስራቅ ወለጋ ምንደዛው ነበረ። አሁን በእነዚህ ሶስቱ ዞኖች ንጽጽር ሲታይ እየተሻለ የሰላም ሁኔታ አለ። አሁን ያ ሀይል በተለይ የጁንታ ሀይል ከተመታ በኋላ ይሄ ሀይል ሲደገፍበት የነበረው በዛ ጥረፋማ አካባቢዎች ስለሆኑ ወደዚህ ኛው አካባቢ አሁን ወደ ሆሮ ጉድሩ ዞን ውስጥ መሽገዋል። የዚህ ሆሮ ጉድሩ ዞን ውስጥ የሚመሽገው የታጠቀ ሀይል በተጨባጭ ታጥቆ የሚንቀሳቀሱበት ሁኔታ ብቻም ሳይሆን በስውር በጥበብ ነው የሚንቀሳቀሱ ሰው በሌለበት ሰራዊት በሌለበት የመንግስት ፖሊስ በሌለበት አካባቢ ይንቀሳቀሱ እና በተወሰነ ሰዓት ላይ ጥቃታት ፎቶ ነው የሚሄዱት እና አሁንም ነግርሽ በተለያዩ ጊዜያት የተደረጉ ነገሮች ናቸው። ነገር ግን እነዚህ ጊዜያቶች ሲያደርጉ የመንግስት የታጠቀ ኃይል የመከላከያ ይሁን የፖሊስ የፌዴራል ፖሊስ ይሁን የክልሉ የጸጥታ ኃይል ይሁን ሚሊሻ ይሁን በመተባበር እነዚህ ሀይሎች በማሳደድ የተካሄደበት ሁኔታ አምልቶ በሌላ አቅጣጫ የሚያደርጉበት ሁኔታዎች ናቸው የሚፈጠሩት። በሌላ በኩል ኮሚሽነር ጌታቸው ጉዳዩ የብሔር መልክ መያዝ የለበትም፣ ኦነግ ሸኔ በወለጋ ጥቃት እያደረሰ ያለው በሁሉም የማህበረሰብ ክፍል ላይ ነው ብሏል። መንግስትም ይህንን ሀይል በቁጥጥር ስር ለመዋል ጠንክሮ እየሰራ ነው ያሉ ሲሆን የአማራ ክልል ጸጥታ ልዩ ሀይል በቦታው አለ የተባለውን በተመለከተ ከአማራ ክልል የኮሚኒኬሽን ቢሮና ከፖሊስ ኮሚሽን ደረጃ ለማግኘት ያደረግነው ጥረት አልተሳካም። ምክትል ኮሚሽነር ጌታቸው በበኩላቸው ይህ ፈጽሞ ያልተደረገና የማይሆን ነገር ነው ብለውታል። ያነጋገርናቸው ነዋሪዎች በዚህ አካባቢ ተለይቶ ጥቃት እየደረሰበት ያለው የአማራ ተወላጅ ነው ይላሉ። ህይወታቸው ካለፉት በተጨማሪም በህይወት የተረፍነውን መንግስት ይድረስልን ሲሉ ይጠይቃሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ